እንደሱ እዚህ እንደሚሉት ከሆነና ይዘው የወጡት ተሌዳዎች ላይ እንዳነበኩት ግድያ፣ ክትትል ስራት ይቁም ይላሉ። ኢህአዴግ የኢትዮጵያ መንግስት በአስቸኳይ ቅድመ ሁኔታ ስልጣኑን ያስረክብ ይላሉ። የጀርመን መንግስት ለኢትዮጵያ የሚያደርገውን ከኢህአዴግም ጋር የሚያደርገውን ግንኙነት፣ እርዳታና ስብብር ያቆም ብሎ ይጠይቃሉ። ይህን ጉዳይ አስመልክተው በሰልፉ ላይ ያተገኙት ሰልፉን የሚያዘጋጁት አቶ በላይነት ተሾመ እዚህ አጠገብ ያሉ የሰልፉ አላማ ምንድን ነው? ሰልፉ አላማ ኢትዮጵያውያኖች በአጠቃላይ ኢትዮጵያ ውስጥ የሚካሄደውን ህዝባዊ አመፅ በመደገፍና አለንላቸው፣ ከጎናችሁ ነን፣ በሽታችሁ በሽታችን በሚል አብረን ለመቆምና በተለይም አስቸኳይ ጊዜ አዋጅ የታወጀው በአስቸኳይ እንዲነሳና የህዝቡ አመፅ አንፈልግም ኢህአዴግ ወያኔ ከስልጣን ይውረድ፣ ህዝብ የስልጣን የበላይነት ይሁን የሚለውን በመደገፍ ከተለያዩ የጀርመን ክፍለ ከተማት የመ ሲመጡ ኢትዮጵያኖች የተሰባሰቡበት ሰላማዊ ሰልፍ ነው። በተለይም የጀርመን መንግስት ለኢህአደግም ሆነ አሁን ላለው የኢትዮጵያ መንግስት የሚያደርገውን ማንኛውም አይነት እርዳታ እንዲያቆም ለመጠየቅ የአስቸኳይ የጊዜያዊ አዋጁን እንዲነሳ እንዲጠይቅ፣ በተለይም ደግሞ በምስር አውሮፓውያን ጋር የተደራደሩት የስደተኞችን ወደ ኢትዮጵያ የመመለስ ምክንያትን በሚመለከት ይህን ተግባራዊ እንዲያደርጉ ለመጠየቅ ለማንጸባረቅ ነው። እናንተ እዚህ የመጣችሁት የስደተኞችን ጉዳይ በተለይ የአውሮፓ ህብረትና የጀርመን መንግስት መንግስት ሌሎችም ሀገሮች አንድ ላይ ተባብረው ስደተኞችን ለመመለስ ነው። ግን በመካከሉ ነገሮች በላው ላይ ተደራርበው የአስቸኳይ ጊዜ አዋጁ ታውቋል። የስደተኞቹን ሁኔታ እንዴት ነው እናንተ ለጀርመን መንግስት ለማቅረብ የፈለጋቸው? አመሰግናለሁ መኮንን እባላለሁ። የአውሮፓ ህብረት ከወያኔ መንግስት ጋር እንግዲህ በሚስጥር ስምምነቶች ተፈራርሟል። ይህ ስምምነት ስደተኞችን በህገወጥ መንገድ ወደ ኢትዮጵያ ለመመለስ እየታቀደ ነው እና ይህ የስምምነት በቀጥታ የጀርመን መንግስት በህገ መንግስት ላይ አንቀጽ አስራ ስድስትን የሚቃወም ነው። የጄኔቫ ኮንቬንሽን አንቀጽ ሰላሳ ሶስትን መሰረት አንድ ስደተኛ ወደ መጣበት ሀገር የመመለስ ፍራቻ አለኝ ብሎ የሚናገር ከሆነ የግድ ዓለም አቀፍ ጥበቃ እንዲደረግለት ህጉ ላይ ተቀምጧል። ከሌላ ማግኘት እና የጀርመን መንግስት ከሁለት ቀን በፊት የአስቸኳይ ጊዜ አዋጁ ሰዎችን የሰብአዊ መብት የሚገድብ ነው። እንዲሁም ትንሽ ከአሜሪካ መንግስት ተቃውሞ ትንሽ ለየት ያለ የተለሳለሰ ነው የሚመስለው እና ግን በማጠቃለያው ምንድን የጀርመን መንግስት የሚያለው ይህ አስቸኳይ ጊዜ አዋጅ የህዝቦችን መብት የሚጥስ ነው ነው የሚለው እና በአሁኑ ወቅት ኢትዮጵያ እንደሚታወቀው አጣልቅኝ ውስጥን ያለችው ወታደራዊ መንግስት በአስቸኳይ ጊዜ ውስጥ አዋጅ ውስጥ ነው የምትገኘው እና ይሄ ሁሉ ባለበት ሁኔታ ውስጥ የአውሮፓ ህብረትም ሆነ የጀርመን መንግስት ስደተኞችን ወደ ኢትዮጵያ የመመለሱ ጉዳይ በጣም ህገወጥ ነው ብለን ነው እኛ ዛሬ ለውጭ ጉዳይ ሚኒስቴርም ሆነ ለቻንስለር ቢሮም ልናቀርብ ዝግጅት ላይ ያለ ነው። የስደት እጩ ስርአቱ ነው ወያኔና ወያኔ ነው ብለን ነው የምናምነው። ስለዚህ የአውሮፓ መንግስታት ለወያኔ የሚሰጡትን ድጋፍ እንዲያቆሙ፣ ስደተኞችን ጥያቄ እንዲሰሙ፣ መልስ እንዲሰጡ ለመጠየቅ ነው እዚህ የመጣ ነው። ከአዘጋጆቹ አንዱ አቶ አፈወርቅ ለውጭ ጉዳይ ሚኒስትር እና ለቻንስለሯ ጽህፈት ቤት ደብዳቤ አስገብታቸዋል። የደብዳቤው ይዘት ባጭሩ ምንድን ነው? እንግዲህ የደብዳቤው ይዘት በመጀመሪያ ደረጃ ይህን ደብዳቤ ያዘጋጁት በጀርመን የሚገኙ የፖለቲካ ድርጅቶች፣ ሲቪክ ማህበራ፣ ቤተ እምነቶች በጋራ አዘጋጅተውና አርቅቀው ነው። የደብዳቤው ይዘት በአጠቃላይ በአሁኑ ሰዓት ሀገራችን ውስጥ ያለውን ከፍተኛ የሆነ የህዝብን ቢተኝነት ይጠቅሳል። በተጨማሪም የህዝቡ ችግር በምን አይነት ሁኔታ ላይ እንዳለና ከፍተኛ የሆነ ችግሮች በሀገራችን ውስጥ እየተፈጠሩ እንደሆነ የዲፕሎማሲ ጫና እንዲያደርግ የሚሰጠው እርዳታ ሰብአዊ መብቶች መከበራቸውን የጀርመን መንግስት እንዲያረጋግጥባቸው፣ ከዚህ ጋር በተያያዘም የስደተኞች ጉዳይ ኢትዮጵያ ውስጥ ያለውን ችግር ጠቅሰን ስደተኞች ጀርመን ውስጥ በጀርመን ህግ አንቀጽ አስራ ስድስት መሰረት ጉዳያቸው እንዲታይላቸው ጠቀቅሰናል። የዲፕሎማሲ ጫና እንዲያደርጉ ነው። እንግዲህ በዚህ ደብዳቤያችን ላይ ጠቀስ ነው። ይህን በውጭ ጉዳይ ሚኒስትር ያለው ነው። ሌሎቹም እንግዲህ የሚኒስትር መስሪያ ቤቶች እንደ ሁኔታው የሄድን ደብዳቤዎች እንሰጣለን። እንግዲህ በእኛ በኩል ይሄን ያለው ለማጠቃለል የመጡት ከተለያዩ የጀርመን ከተማዎች ነው። ከፊሉ ከደቡብ ጀርመን፣ የተቀሩት ከመሀል ሀገር እና ከሰሜን ጀርመን እንዲሁም ምስራቅ ጀርመንን የሚያካተተ ነው። የሃይማኖት አባቶችን አይቻለው። እናቶች፣ ልጆች፣ ወጣቶችና በተለይ ደግሞ እዚህ ጀርመን ሀገር ብዙ ጊዜ የቆዩ አዛውንቶች ተገኝተውበታል። የኢትዮጵያ ባንዲራን ለብሰው በብዛት እቅብለዋል። ለዶይቼ ቬለ ራዲዮ ጣቢያ ይልማ ኃይለሚካኤል ከበርሊን ከተማ